the voice of America. የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫው ውድድር ወቅት በገቡት ቃል መሰረት ህጋዊ ሰነድ የሌላቸው መጤዎች ወደ ሀገሪቱ እንዳይገቡ ሲሉ በዩናይትድ ስቴትስና በሜክሲኮ ድንበር መካከል ግንብ ለማጠር ባሰቡት ጉዳይ ላይ እየገፉበት ነው። ፕሬዝደንቱ ትናንት ሁለት ትዕዛዞችን በዚሁ ረገድ ፈጽመዋል። አንደኛው በዩናይትድ ስቴትስ ደቡባዊ ድንበር ላይ አሁኑኑ አጥር መገንባት እንዲጀመር የሚል ሲሆን፣ ሁለተኛው ደግሞ የውጭ ሀገር መጤዎችን አሳልፈው ለፌዴራል የኢሚግሬሽን ህግ አስከባሪ በመስጠት ተግባር ለማይተባበሩ የሀገሪቱ ከተሞች ከ ፌዴራሉ መንግስት በጀት መስጠት እንደሚታገድ የሚዝት ነው። የአሜሪካ ድምጽ ሬዲዮ ዘጋቢ አሩፓንዴ ያሰናዳውን ዘገባ አዳነች ፍስሐ ታቀርባለች። ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ከአሜሪካ ወደ ዩናይትድ ስቴትስ የሚገቡት ህጋዊ ሰነድ የሌላቸው ፍልሰተኞች ብዛት ሜክሲኮንና ዩናይትድ ስቴትስን እየጎዳ ነው በማለት በተደጋጋሚ ሲናገሩ እንደነበር ይታወሳል። ትራምፕ ታዲያ ትናንት በአገር ውስጥ የጸጥታ ጥበቃ ሚኒስቴር ሰራተኞች ፊት ቀርበው አሁንኑ የድንበር ግንባታ እንደሚጀመር አስታወቁ። ድንበሩ የሁለቱንም አገሮች ደህንነት ያሻሽላል ብለዋል። ድንበር የሌለው ሀገር ሀገር አይደለም። ዩናይትድ ስቴትስ ከዛሬ ጀምሮ ድንበሮቿን ትቆጣጠራለች፣ ድንበሮቿን ታስመልሳለች። ፕሬዝዳንቱ ይህን ያሉት የሜክሲኮ ፕሬዝደንት ኤንሪኮ ፔኒኔቶ ከአዲሱ የአሜሪካ ፕሬዝደንት ጋር ለመነጋገር ዩናይትድ ስቴትስን ለመጎብኘት አንድ ሳምንት ሲቀራቸው ነው። ትራምፕ ግንቡን ለመገንባት የሚወጣው ገንዘብ ሜክሲኮ ትከፍለዋለች ብለዋል። የሜክሲኮ ፕሬዝደንት የማይሆን ነገር ነው ብለዋል። ትራምፕ በሌላ በኩል ደግሞ ለሜክሲኮ ሕዝብ አድናቆት እንዳላቸው ገልጸዋል። በአዎንታዊ ንግድ፣ ጸጥታው በተጠበቀ ድንበርና በኢኮኖሚ ትብብር አብረን በመስራት የሁለቱን አገሮች ግንኙነት ከዚህ ቀደም ባልታየ መልኩ ልናጠናክር እንችላለን ብለዋል። ፕሬዚደንት ትራምፕ ያስተላለፉት ትዕዛዝ ዩናይትድ ስቴትስንና ሜክሲኮን በሚያዋስነው ድንበር ግንብ መስራት ብቻ ሳይሆን የድንበር ጠባቂዎች ብዛት ከፍ እንዲል ያደርጋል። 11 ሚሊዮን የሚሆኑ አሜሪካ ውስጥ የሚኖሩ ህጋዊ ፈቃድ የሌላቸው መጤዎች በአንዳንድ ከተሞች የሚያገኙትን የፌዴራል እርዳታን የመንፈግ ቅዳለው ሪፑብሊካዊ ፕሬዚደንት ወደ ሀገሪቱ ስደተኞች እንዳይገቡ የአራት ወራት እገዳ እንደሚያደርጉ ገልጸዋል። ማንኛውም ከኢራቅ፣ ከኢራን፣ ከሊቢያ፣ ከሶሪያ፣ ከሶማሊያ፣ ከሱዳንና ከየመን የመጣ ሰው ወደ ሀገሪቱ እንዳይገባ ቢያንስ ለአንድ ወር ያህል እገዳ እንደሚያደርጉም አስታውቀዋል።